ባለፈው ሰኞ የፕሬዝዳንት ሳልቫኪር ተቀናቃኞች የሽግግር መንግስት በመመስረት የደቡብ ሱዳንን የፖለቲካ ውጥንቅጥ ለመፍታት ያለመውን የሰላም ስምምነት ተግባራዊነት ለመጀመር ከዋና ከተማዋ ጁባ መድረሳቸው ተሰምቷል። በቀድሞው የአገሪቱ ምክትል ፕሬዝዳንት ሪየክ ማቻር የሚመራው አማጼ ቡድን ዋና ተደራዳሪ ታባን ደንግ ጋይ ወደ ጁባ መምጣታችን የጦርነቱ ፍጻሜ ነው፣ ህዝቡም ሊቀመንበሬና የጦር አዛዥ ዶክተር ሪየክ ማቻር በጥር እንደሚመጡ መጠበቅ አለበት ሲሉ መናገራቸውን ሬውተርስ ዘግቧል። አምባሳደር ተፈራሻውል በኢጋድ የደቡብ ሱዳን የሰላም ውል የተቆጣጣሪና አጣሪ ቡድን ዋና ኃላፊ ናቸው። በመጀመሪያ ትራንዚሽናል ወይንም ደግሞ የመሸጋገሪያ ሁኔታ ይፈጠራል። ኮሚሽኖች ተቋቁመዋል። የህገ መንግስት፣ የልማት፣ የጸጥታ እነዚህ ሁሉ አሁን እየተደራጁ ስራቸውን ጀምረዋል። የደቡብ ሱዳን ተቀናቃኝ ኃይሎች በምስራቅ አፍሪካ የልማት በይነ መንግስታት አማካኝነት ልዩነቶቻቸውን ለመፍታትና የተኩስ አቁም ለማድረግ ባደረጓቸው ድርድሮች የገቧቸውን ስምምነቶች በተደጋጋሚ ሲጥሱ፣ እርስ በርስ ሲወነጃጀሉም ነበር። አሁን ለደቡብ ሱዳን ቀውስ መፍትሄ የማበጀት ተስፋ የተጣለበት የሁለቱ ወገኖች ግንኙነት በአደራዳሪዎቻቸውም ይሁን በቀጠናው አገራት በጎ እርምጃ ተደርጎ ይታያል። ነገር ግን ጥርጣሬና ስጋትም ይደመጣል። አምባሳደር ተፈራ ሻውል ከአሁን ቀደም የተፈጸሙ ስምምነቶችን ተግባራዊ ማድረግ ያልተቻለው በሬክ ማቻር የሚመራው ተቃዋሚ ወደ ዋና ከተማዋ መግባት ባለመቻሉ እንደሆነ ይናገራሉ። በፊት እኮ እየተፈረመ የሚቀረው በመቆራቆዙ ምኑም ስለቀጠለና ወደ ጁባ መግባት ስላልቻሉ ነው። ሁኔታው ስላልተመቻቸ ነው። አሁን ተቃዋሚውም መንግስትም ህዝባዊ ማህበራትም ዓለም አቀፍ ድርጅትም ሁሉም ጁባ ገብቶ አንድ ላይ እየሰራ ነው። ይሄ በአፍሪካ ቀንድ ታሪክ ውስጥ የመጀመሪያው አይነት አደራደርና የመጀመሪያው አይነት የሰላም ትግበራ ሂደት ነው። በሶስት ወር ውስጥ የሽግግሩ መንግስት ይኖራል። ከዛ በኋላ በጃንዋሪ አካባቢ ወይም ደግሞ በፌብሩዋሪ ማርች የጊዜያዊ መንግስት ይቋቋማል። ጊዜያዊ መንግስት ለሶስት አመት ቆይቶ ከዛ በኋላ ምርጫ ይካሄዳል። ይሄ ነው። የደቡብ ሱዳን ነጻ አውጪ ንቅናቄ ኤስፒኤልኤምን ለሁለት የሰነጠቁት የፕሬዚዳንት ሳልቫኪርና ተቃዋሚያቸው ሬክማቻር ኃይሎች ጎሳን ያማከለ ግድያ በመፈጸም ህጻናትን ለውትድርና በመመልመልና በመግደል የአስገድዶ መድፈር ዜጎችን ቁምስቅል በማሳየት በማሳየትና ከመኖሪያ ቀያቸው በማፈናቀል ይወነጀላሉ። ይሁንና የደቡብ ሱዳንና ዜጎቿ የነገ ዕጣ ፈንታም በእነዚሁ የቀድሞ የነጻነት ትግል ጓዶች የዛሬ ባላንጣዎች እጅ ላይ ወድቋል። በአጭር ጊዜ የሽግግር መንግስት ምስረታን ቀዳሚ ዓላማ ያደረገውን የደቡብ ሱዳን የሰላም ስምምነት አምባሳደር ተፈራ ሻውል የምስራቅ አፍሪቃ የልማት በይነ መንግስታት ትልቅ ስኬት እንደሆነ ያምናሉ። ለስምምነቱ መደረስም ሆነ ተግባራዊነት ክፍለ አህጉራዊ ድርጅትና የቀጠናው ሀገራት መሪዎች ከፍ ያለ ሚና መጫወታቸውን ለዶቸቨል አስረድተዋል። አምባሳደሩ በደቡብ ሱዳን አሁንም ግጭቶች ቢኖሩም የሁለቱ ተቀናቃኝ ወገኖች በጁባ መገናኘት ግን ለዘላቂ መፍትሔ ጉልህ አስተዋጽኦ እንደሚኖረው ይናገራሉ። ቀውስማ የተባባሰ ቢሆን ኖሮ አይሄዱ ነበረ ተቃራኒዎቹ ቡድኖች አሁን ይሄ በሎካላይዝድ በሆነ መልኩ የመቆራቆዝ አልፎ አልፎ በተራ ወታደሩ ና በምንዙሩ በበኩል ያለው አንዳንድ አለመግባባት ሊኖር ይችላል። ይሄ የሚኖር ነው። ወደፊትም ደግሞ ቀስ እያለ በሂደት የሚፈታ ነው። ነገር ግን ዋናው አሁን ትልቁ የተቃዋሚ ኃይል ገብቷል። ትልቁ የመንግስት ኃይል ጁባ ላይ አብሮ ተደራድሯል። ጁባ እንደገና ዲሚሊተራይዝ ወይም ከወታደራዊ ትጥቅ ነጻ በማድረግ በተወሰኑ የጸጥታ ኃይሎች ብቻ ና በፖሊስ እንዲጠበቅ ስምምነት ተደርጎ አሁን ይሄ ተግባራዊ እየሆነ ነው። እና ይሄ እንግዲህ ተስፋ አለን እንደማይቃወስ። ቀውስ የሚመጣው የውጭ ኃይሎች የገዛ ጥቅማቸውን የሚያሳድዱ ወይንም ያችን ሀገር ለመበዝ የሚፈልጉ እንደገና ደግሞ በየፊናቸው ጸብ ያጫሩ እንደሆነ ነው። ይህ እንዳይሆን ደግሞ የዓለም አቀፉ ህብረተሰብ ነቅቶ እየጠበቀ እያገዘም ነው። የደቡብ ሱዳን ቀውስ ሁለት ነጥብ ሶስት ሚሊዮን ሰዎችን ከመኖሪያ ቀያቸው ሲያፈናቅል አራት ነጥብ ስድስት ሚሊዮኑን ደግሞ የአስቸኳይ ጊዜ የምግብ እርዳታ ጠባቂ አድርጓል። ፕሬዝዳንት ሳልቫ ኪር በጎርጎሮሳዊ ሁለት ሺ አስራ ሶስት ዓመተ ምህረት ምክትላቸው ሪየክ ማቻር መፈንቅለ መንግስት እየጠነሰሱ ነው በሚል ውንጀላ ከመንበራቸው ሲያባርሩ በተቀሰቀሰው ቀውስ መነሾ በአስር ሺዎች የሚቆጠሩ ሰዎች ተገድለዋል። የፖለቲካው ውጥንቅጥ ዳፋ በነዳጅ ዘይት የበለጸገችውን አገር ኢኮኖሚም አሽመድምዶታል።